The voice of America. POA. Yeah, the yeah, American Dims Radio tabeno. እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው። ክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ። ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊ ምላሽ አላገኝንም። ከክልሉ የቁጫ ሕዝብ ማንነት ጥያቄ በሚል ከተቋቋመው ቡድን አባላት አንዱ ናቸው የሰማችኋቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። የተባበሩት መንግስታት ድርጅትና የአፍሪቃ መንግስታት አነስተኛ ገቢ ያላቸው ገበሬዎች የምግብ እጦት እንዳይገጥማቸው ሁነኛ ዘዴ ለመቀየስ የታለመ ስብሰባ እያካሄዱ ናቸው። የዚህንም ዝርዝር በመጽሔቱ ክፍለ ጊዜ እናቀርባለን። ጽንፈኛው እስላማዊ ቡድን አይ ኤስ አይ ኤስ በሶሪያና በኢራቅ የፈጸማቸው የጭካኔ ተግባሮች በዘር ፍጅት የሚፈረጁ ናቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። በአሁኑ ወቅት ወታደሮቻቸውን ከሶሪያ ጦር ግንባር እያስወጡ ቢሆንም ካስፈለገ ግን በሰዓታት ውስጥ ሊመልሱ እንደሚችሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ። የሚሉት ደግሞ ከዕለቱ ዋና ዋና ዜናዎች ውስጥ ናቸው። ጤና ስጥልን። እንደምን አመሻችሁ ክቡራትና ክቡራን አድማጮች የዛሬ ሐሙስ መጋቢት 8 2008 ዓ ም አስተናጋጆቻችሁ አሉላ ከበደና አዳኒ ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብራችሁን ታምሹ እንጋብዛለን። በቅድሚያ ግን የዕለቱን ዜና እናሰማለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እስላማዊ መንግስት ነኝ የሚለው ቡድን በሶሪያና በኢራቅ የፈጸማቸው የጭካኔ ተግባሮች በፍጅት ደረጃ ይፈረጃሉ ብለዋል። ዛሬ እናንተ ፊት የቀረብኩት ዳዕሽ በሚቆጣጠራቸው ቦታዎች ፍጅት እንደፈጸመ ለመግለጽ ነው። ፍጅት የፈጸመባቸው ቡድኖች ያዚዲዎች፣ ክርስቲያኖችና ሺዓ ሙስሊሞች ይገኙባቸዋል ሲሉ ኬሪ ዛሬ ተናግረዋል። ዳዕሽ እስላማዊ መንግሥት ነኝ የሚለው ቡድን የአረብኛ ስሙ ነው። ዘጋቢያችን ኒክ ቼንግ የላከው ዘገባ አለ። ሄኖክ ሰማ ጊዜር ያቀርበዋል። በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳዕሽ እያሉ ነበር የጠሩት። የደረስኩበት ውሳኔ ዳይሽ በሚቆጣጠራቸው አካባቢዎች በተለይ በክርስቲያኖች የአዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳይሽ ራሱን የዘር አጥፊ ቡድን አድርጎ በርዮት ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል። የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ሕዝቦችን ህልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሠረት ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግስት የሚፈጸሙ ሃይማኖትና ዘርን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር። የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓወል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን እሁድ በኮሚኒስቷ የደሴት አገር ኪዩባ ጉብኝት በማድረግ ታሪክ ይሰራሉ። አንድ በስልጣን ላይ የሚገኝ ፕሬዚዳንት ከዘጠና ዓመታት በኋላ ኪዩባን ሲጎበኝ ኦባማ የመጀመሪያው ይሆናሉ። በቪክቶር ቤድ የተዘጋጀውን አጭር ዘገባ ሰለሞን ክፍሌ ያቀርበዋል። የኦባማ አስተዳደር ባለሥልጣናት ትላንት ሲናገሩ ፕሬዚደንቱ በኪዩባ ጉብኝታቸው ወቅት እሁድ ገብተው በማግስቱ ሰኞ ከኪዩባው አቻቸው ከራውል ካስትሮ ጋር በሀገሮቻቸው የጋራ ግንኙነት ጉዳዮች ላይ ይነጋገራሉ ብለዋል። በዚያን ዕለት ለሰብአዊ መብት ተከራካሪዎችን ጨምሮ ከሲቪል ማኅበረሰብ መሪዎች ጋር ይገናኛሉ፣ ለኪዩባ ሕዝብ ንግግር ያደርጋሉ ሲሉም ጨምረው አብራርተዋል። በፕሬዝደንት ባራክ ኦባማ ጉብኝት ወቅት ኩባ የሚገኙት ቴድ ሄንከን ስለ ኮሚኒስቱ ሀገር ብዙ ጽሑፎችን አቅርበዋል። ኒውዮርክ ከተማ ውስጥ በሚገኘው ባሩክ ኮሌጅ ተንታኝ የሆኑት ቴድ ሄንከን ለአሜሪካ ድምፁ ዘጋቢ ለቪክቶር ቢቲ እንደተናገሩት የፕሬዝደንት ኦባማ የኩባ ጉብኝት ዋና ትኩረት እንደ አውሮፓን ዘመን አቆጣጠር በ2014 የተጀመረው ግንኙነቶችን የማሻሻሉ ጥረት እንደማይቋረጥ ለማረጋገጥ ነው ብለዋል። ሚስተር ኦባማ አጋጣሚውን በቀጥታ ከኪዩባ ህዝብ ጋር ተገናኝተው ለመነጋገርም ይጠቀሙበታል ሲሉ አስረድተዋል። ሚስተር ኦባማ የኩባ ጉብኝታቸውን በዚያች አገር ትርጉም ያለውና የመንግሥት ተቃዋሚ ባይሆንም ተአማኒነት ያለው አማራጭ ድምፅ ሊሆን የሚችል ነጻ የሲቪል ማኅበረሰብ እውቅና የመስጠት ያህል ይመለከቱታል ሲሉም ተንታኙ አብራርተዋል። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ከኪባ በኋላ ወደ አርጀንቲና ይጓዛሉ። በዚያም በሁለቱ አገሮች መካከል የጋራ ግንኙነት ሲደረግ ከ20 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። በመጪው ዓመት ኅዳር ሥልጣን ከመልቀቃቸው በፊትም በሰሜን አሜሪካው የመሪዎች ጉባኤ ላይ ለመገኘት ወደ ካናዳ፣ ቀጥሎም በእስያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመገኘት ወደ ፔሩ ይጓዛሉ። ሶሪያና ኢራቅ ባሉት እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ በሚደረገው ወታደራዊ ጫና ምክንያት ካለፉት 15 ወራት ወዲህ ከያዛቸው ግዛቶች 22 ከመቶ አጥቷል። 8 ከመቶውን ያጣው ካለፉት ጥር ወር ወዲህ ነው። አይኤችኤስ ጄንስ የተባለ ተቆጣጣሪ ቡድን ያቀረበው ትንታኔ ውጤት ነው። ይህን ያሳወቀው ጽንፈኛው አማጽያን እየተገለለ መሆኑንና አመልክቷል። ተቆጣጣሪው ቡድን በተለይም ጽንፈኛው ቡድን እንደ መዲናው ከሚቆጥረው ራካ በቱርክ ድንበር መካከል ያለውን አካባቢ ይጠቅሳል። የሩሲያ የአየር ድብደባ፣ በዩናይትድ ስቴትስ የሚመራው የጥምረት ኃይል ከኩርዶች ጋር ተዳምሮ፣ ሱኒ ተዋጊዎች ደግሞ በየብስ የሚያካሂዱት ውጊያ ተደምሮ ጽንፈኞቹን አማጺያን በማባረር ቁልፍ የሆኑ የድንበር አካባቢዎችን ነጻ እንዳወጡ አይኤችኤስ ጠቁሟል። ጽንፈኛው ቡድን በአሁኑ ወቅት የሚቆጣጠረው ከቱርክ መሳሪያና ተዋጊዎችን አሸልኮ የሚያስገባበት አነስተኛ የሶሪያ ግዛት እንደሆነ ታውቋል። የሶሪያ የአየር ድብደባ ያተኮረው በመንግስቱ ላይ በተነሱ በሀገሪቱ አማጽያን ላይ ነው በማለት የምዕራብ ሀገሮች ቢነቅፉም ባለፈው መስከረም ወር የተጀመረው የሩሲያ የአየር ድብደባ አጠቃላይ ጥቃቱን አጠናቅሯል። በአሁኑ ወቅት ወታደሮቻቸውን ከሶሪያው ጦር ግንባር እያስወጡ ቢሆንም ካስፈለገ ግን በሰዓታት ውስጥ ሊመለሱ ይችላሉ ሲሉ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ተናገሩ። ፑቲን በሶሪያው ጦርነት ያገለገሉ ወታደሮችን ሲሸልሙ ባሰሙት ንግግር ግጭቱን እንደገና ማባባስ እንደማይፈልጉ ገልጠው የሶሪያ ባለስልጣናትና የአገሪቱን ፕሬዚዳንት ባሽር አልአሳድን የሚዋጉ አማጽያን አደብ ገዝተው የሰላም ስምምነት ላይ ይደርሳሉ የሚል ተስፋ አለኝ ነው ያሉት። የአብዛኞቹ ሩሲያ ወታደሮች ከሶሪያ መውጣት በሁለትና በሶስት ቀናት ውስጥ እንደሚጠናቀቅም የሩሲያ አየር ኃይል አዛዥ አስታውቀዋል። ሶሪያ ላይ የነበሩ ወታደሮች ከ3 ሺህ እስከ 6 ሺህ ይደርሳሉ ስትል ዩናይት ስቴትስ ግምቷን ሰጥታለች። አንድ ሺህ የሚሆኑ የሩሲያ ወታደሮች ሶሪያ እንደሚቆዩም ሩሲያ ጠቁማለች። በመጨረሻም ቡሩንዲን፣ በኒንን፣ ሩዋንዳን፣ ጊኒን፣ ላይቤሪያን፣ ታንዜኒያን፣ ማደጋስካርንና ቶጎን የመሳሰሉት የአፍሪቃ ሀገሮች ህዝቦች ከዓለም እጅግ ባነሰ ደስታ እንደሚኖሩ የደስታ የኑሮ የሚመለከት የወጣ የአመቱ ዘገባ ጠቁሟል። በዓለም ደረጃ ጥናት ከሚካሄደው በዩናይትድ ስቴትስ ካለ ኩባንያ ጋር አጋር የሆኑት አስተዳዳሪ ጆን ክሊፍተን ጥናቱ የተካሄደው የሀገሮቹን አመታዊ የነፍስ ወከፍ ገቢን፣ የመኖር ዕድሜን፣ የሙስና ሁኔታን፣ ማህበረሰባዊ ድጋፍንና የኑሮ ምርጫ ለማድረግ ያለውን ነጻነት መሰረት በማድረግ እንደሆነ ገልጸዋል። በተለይም ላይቤሪያ የህዝብ ደስታን በሚመለከት ዝቅተኛ ቦታ እንድትይዝ አስተዋጽኦ ያደረገው ኢቦላ በሽታ እንደሆነ ክሊፍተን ጠቅሰዋል። ሰዎች ስለገጠማቸው ገጠማቸው ሐዘን፣ ቁጣና ስለደረሰባቸው አካላዊ ስቃይ ስንጠይቅ በዚህ ጉዳይ ከፍተኛ ቦታ ከያዙት አስር የዓለም ሀገሮች ላይቤሪያ አንዷ ሆናለች ሲሉ ክሊፍተን አስረድተዋል። ከአፍሪካ ሀገሮች ትልልቅ ጥንካሬዎች አንዱ የማህበረሰባዊ መረዳዳት መሆኑን በጥናቱ እንደተገለጸ ዘገባው ጠቅሷል። ይሁንና በመንግስታት ደረጃ ያለው ሙስና ለአፍሪካ እድገት እንቅፋት መሆኑ እንደቀጠለ ክሊፍተን አክለዋል። በዓለም ደረጃ ስላለው የደስተኛነት ኑሮ የወጣው ዓመታዊ ዘገባ ዴንማርክ አንደኛ፣ ስዊዘርላንድ ደግሞ ሁለተኛ መሆናቸውን አመልክቷል። አድማጮች፣ የምሽቱ ፕሮግራም ዜናችን እዚህ ላይ ያበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አረኒት ፍሳሀየንን በዓለም ዜናዎች የመጀመሪያ የሐሙስ የካቲት 17 2008 ዓ ም ፕሮግራማችንን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በርከት ያሉ ወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽት ተጠናቅረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ቆየት ብሎ ከሚሰሙ ዝግጅቶች አንዱን ለቅምሻን በል ይሄ የመልካም አስተዳደር እጦትና የወጣት ስርአትነት እና ሌሎችም ችግሮች ኦሮሚያ ውስጥ ብቻ አይደሉም ያሉ ሌሎችም ክልል ላይ ያሉ የጋራ ችግሮች ናቸው። በአንድ መልኩ መንግስትን እንደ በዚህ አጋጣሚ ማድነቅ የሚፈልገው እንዲህ አይነት መልሶችን ከዚህ በፊት ምሁራን እንደ ግኝት አድርገው ነበር የሚያቀርቡት እና አሁን በሜዲያ መንግስት ራሱ ችግር ነው ብሎ እፈታቸዋለሁ ብሎ መነሳቱ አንድ ትልቅ ነገር ነው። በወቅታዊ ኢትዮጵያ ጉዳዮች ለጥያቄው መልስ ፕሮግራም ከቀረቡ ድምፆች ውስጥ ናቸው። የመጀመሪያው ክፍል ባለፈው ቅዳሜ የቀረበው በዚሁ ፕሮግራም ተከታይ በሁለተኛው አጋማሽ ይጠብቃችኋል። አድማጮች አሁን ቀዳሚውን አሁን ወደ ቀዳሚው ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንሻገረው። ቀደም ብላችሁ የሰማችኋቸውም እንግዳችን አቶ ገብሬ የትሶ ናቸው፣ ወደ ኋላ ላይ ይቀርባሉ። በደቡብ ኢትዮጵያ የጋሞ ጎፋ ዞን ውስጥ የምትገኘው የቁጫ ወረዳ ውስጥ የማንነት ጥያቄ አለን በሚል ወደ አዲስ አበባ የመጡ ወኪሎች ጉዳያቸውን ለፌዴሬሽን ምክር ቤት ማቅረባቸውን ገለጡ። በወረዳው ህዝብ ግፍ ይፈጸምበታል፣ ጥያቄዎቻችን ተገቢ ምላሽ አላገኙም ነው የሚሉት። ውክልና እንዳላቸው የገለጹት እነኚህ ነዋሪዎች የፌዴሬሽን ምክር ቤት ጥያቄው የደረሰው መሆኑን አመልክቶ ምላሹም በመገናኛ ብዙኃን ሳይሆን በቀጥታ ለአቅራቢዎቹ እንደሚያስታውቅ አስረድቷል። መለስካቸው አምሀ ዝርዝሩን ከአዲስ አበባ አጠናቅሯል። የህዝብ ውክልና ካላቸው መካከል ነን ያሉ አቶ እንድሪያስ አፒሳ እና አቶ ሀይሌ አይሳ ለቪኦኤ እንደገለጹት ከሆነ ይህን ጥያቄ ህዝቡ ማንሳት ከጀመረ ረዥም ዓመታት ተቆጥረዋል። ይሁንና በኢትዮጵያ ዘመን አቆጣጠር ከ2005 ዓ.ም ጀምሮ ለደቡብ ብሔር ብሔረሰቦችና ህዝቦች ምክር ቤት ጥያቄውን በህጋዊ መንገድና ህገ መንግስቱ በሚያዘው መሰረት ካስገባን እንኳ ያለፉት ዓመታት አጭር የሚባሉ እንዳልሆኑ ይገልጻሉ። ጥያቄዎቻቸውም ግልጽና ቀላላቸው ይላሉ። ያቀረቡት ማመልከቻ እንደሚለውም እኛ ቁጫዎች ከሌሎች የሚለዩን ግልጽ መልክዓ ምድራዊ ክልል ያለን፣ የራሳችን ባህልና ቋንቋ ያለን፣ የጋራ ወይም የተዛመደ ህልውና ያለን እና የስነ ልቦና አንድነት ያለን ህዝብ ነንና ይህ ማንነታችንና በህገ መንግስቱ የተከበሩ መብቶቻችን እንዲታወቁልን ነው የጠየቅነው። አንድ ለደህንነቴ እሰጋለሁና ስሜ ይፋ አይደረግ ያሉኝ ከቡድኑ ጋር ያገኘኋቸው ሰው ጉዳዩን የት እንደደረሰ አብራርተውልኛል አዋጅ እንደሚለው ከሆነ በጥቂት ጊዜ ውስጥ ምላሽ ማግኘት የሚችል ነው እንዲያውም ክልል ብሔረሰብ ምክር ቤት በሁለት ዓመት ጊዜ ውስጥ ማየት ይኖርበታል ነው የሚለው አዋጁ ይሄ አልተደረገም ጥያቄው በመቅረብ ደረጃ ብቻ ላይ ነው ያለው እንጂ አዎንታዊም አሉታዊ ምላሽ አላገኝንም ከክልሉ ክልሉ ደግሞ በሁለት ዓመት ውስጥ የማይሰጥ ከሆነ በቸልተኝነቱ ከጸና የፌዴሬሽን ምክር ቤት ያየዋል፣ ጣልቃ ገብተው የማየትም ስልጣን አለው ይላል በአዋጅ ላይ ይህም አልተደረገም። አሁን ሶስት ዓመት ነው እንግዲህ ሶስት ዓመት ሆኖትም አልፏል። በአንጻሩ እየሆነ ያለው ተቃራኒው ነው። አስፈጻሚው አካል ያንን እንደ ወንጀል ቆጥሮ ከወንጀል ጋር በማገናኘት የተለያዩ ችግሮችን በመፍጠር ላይ ነው የሚገኘው እንጂ ይሄ ነው የሚባል ምላሽ እስካሁን አልተገኘም። ጥያቄው ቀደም ሲል ሰላማዊ በሆነና በስከነ መንገድ ቀርቦ እንደነበረም እኒሁ ሰው ያብራራሉ። በእርሳቸው እምነት ይህ ሰላማዊና ሕጋዊ የሆነ ጥያቄ ግን በአካባቢው መስተዳደር አካላት ተመሳሳይ ምላሽ አልተሰጠውም። ቀጥታ ባይሆንም ሌሎች ሰበቦችን በመፈለግ እጅግ በጣም ቁጥራቸው ብዙ የሆኑ ሰዎች ሲታሰሩ፣ ለዛ ምላሽ ህዝቡ እንደመቆጣትና እንዴት ይታሰራሉ ሲባል ያንን አዝማሚያ በመጠቀም ተጨማሪ ሰዎችን ሲያስሩ በ2005 እና ስድስት ዓመተ ምሕረቶች በተለይ ነገሩ ተጋግሎ የወረዳ ባለስልጣናትና የዞን ባለስልጣናት እጅ በጣም በማየሉ የሰው ነፍስ ጭምር ነው የጠፋው። ከዚሁ ጉዳይ ጋር ተያይዞ በቀረበ ክስ ላለፉት ጥቂት ዓመታት ቁጥራቸው ወደ አርባ የሚጠጋ ሰዎች ዛሬም በእስር ቤት እንደሚገኙ እኚሁ ስማቸው እንዳይጠቀስ የተማጸኑ ሰው ለቪኦኤ ያብራራሉ። ሌላው ስማቸው እንዳይገለጽ የጠየቁ ሰውም በአካባቢው የሚታይ እውነታ ነው ያሉትን እንዲህ ይገልጹታል። አሁንም ምን አለ ድብደባ አለ፣ አሁንም ጭቆና አለ፣ አሁንም የሕዝብ የመናገር ነጻነት ተነፍጎ ነው ያለው። አሁን ራሱ ሌላው በደል ነው የሚለው። ሕዝቡ ጥያቄውን አልተወም፣ እየጠየቀ ነው። ከዚህም በተጨማሪ ሌላ ማንሳት የምፈልገው እኛ አሁን ተሰደን ነው ከአካባቢ ከምንሰራበት ከስራ ተፈናቅለን ነው። እኔ አዲስ አበባ የመጣሁት ወድጃ አይደለም፣ ከቤተሰብ ተለይቼ ነው እስከዛሬ ያለሁት መገናኘት ሳልችል አርባ ምንጭ ላይ እየሰራው ነበር። ስለዚህ ዝም ብሎ ስለሚያስሱ ማሰር ስለሚፈልጉ ተሰድጄ ነው የመጣሁት እና ብዙ በርካታ ወጣቶች አካባቢያቸው ተሰደው ነው ያሉ። የቁጫ ህዝብን እንወክላለን የሚሉት ሰዎች እንደሚያስረዱት ከሆነ በዚህ ከሶስት ዓመታት በላይ በሚቆጠር ጊዜ ውስጥ ወደ ክልል ምክር ቤትና ወደ ፌዴሬሽን ምክር ቤት ለ32 ጊዜ ያህል ተመላልሰዋል። በመጨረሻ ከፌዴሬሽን ምክር ቤት አዲስ አበባ መጥተው ያገኙትን ምላሽ እንዲነግሩኝም ጠየቅኳቸው። ተወካዮቹን በአዲስ አበባ ወደ ተለያዩ የመንግስት መስሪያ ቤቶች የሚስዷቸውና ቀደም ሲል ስማቸውን እንዳልገልጽ የነገሩኝ ሰው ይህን መለሱ። የለም ቁርጥ ያለ ነገር እንዲያውም አንድ ጊዜ ብቻ ማለት እችላለሁ። ከነዚህ ከሰላሳ ሁለት ዙሮች አንድ ጊዜ ብቻ ውስጥ ባለስልጣናትን አግኝተናል። በአብዛኛው በአብዛኛው ስንመጣ የሉም ነው የምንባለው። ቋሚ ኮሚቴም ቢሆን የምክር ቤቱ ጽህፈት ቤት ሰብሳቢም፣ ሌላም አፈ ጉባኤውም የሉም፣ ለስራ ጉዳይ ሄደዋል። በየትኛውም ጊዜ እንደዛ ነው የምንባለው። ስለዚህ በቅርብ ጊዜ መተንም ቢሆን ደብዳቤ ሰጥተናል፣ ያለብንን ችግር ሁሉ አስረድተናል። እነሱ መፍታት ያለባቸውን ነገር ግን ተገቢ ነው ትክክል ነው ቆይቷል። የእናንተ የቆየ ነገር ነው ማቅረባችሁ ትክክል ነው። ግን እናገኛለን። የማንነት ጉዳይ ቋሚ ኮሚቴ ኃላፊ አሉ አተወርቁ ይባላሉ እሳቸው ሲመለሱ በስራ ጉዳይ ወጣ ብለዋል። ሲመለሱ እንድትገናኙ እናደርጋለን ብለው ስልካችንን ተቀብለው ነው እንግዲህ በዚህ አይነት መልኩ የሸኘውንና እስካሁን መፍትሄ የለም። ከፌዴሬሽን ምክር ቤት ስለ ጉዳዩ በቂ ማብራሪያ አገኛለሁ በሚል የሚመለከተውን ሰው ለማግኘት ከምክር ቤቱ መደበኛ ስልኮች በአንዱ ማለትም በ011 124 23 12 ላይ ደወልኩ። ራሴን አስተዋውቄ ጉዳይን ካስረዳው በኋላ የሚመለከተውን ሰው ለማግኘት ጠየቅኩ። ጥሬን የተቀበሉት ሴት ምላሹን አሁኑን ደውለው እንደሚያሳውቁ ይነግረውኝ ስልኬን ወስደው ስልኩን ዘጉት። ከጥቂት ደቂቃዎች በኋላ ደወሉልኝ። የቁጫ ህዝብ ተወካዮች የተባለውን ማመልከቻ በእርግጥ እንዳስገቡ መልሱንም እነሱ በአካል መጥተው ሊሰሙ እንደሚችሉ እንደ ነግራቸው አሳወቁኝ። እኔ ግን የጠየቅኩት በጉዳዩ ላይ እንደ ጋዜጠኛ ከሚመለከተው ማብራሪያ እንዲሰጠኝ እንጂ እርሶ እንደሚሉት መልእክት ለተወካዮቹ ለማድረስ አይደለም አልኳቸው መልሱ የሆነው ሲሉኝ ታዲያ ይህንን መልስ ጠቅሼ ለመናገር እንድችል ስሙን ይስጡኝ ስላቸው የፌዴሬሽን ምክር ቤት ማለት ትችላለህ ብለው አሰናብተውኛል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። በኦሮሚያ ዞን እየተካሄደ ያለው ተቃውሞ ዛሬም በተለያዩ አካባቢዎች መቀጠሉ ተነግሯል። በሆሮ ጉሩድ ወረዳ ዞን፣ በጃርጋ ዳርቼ ወረዳ ከዚህ በፊት በተቃውሞ ሰልፍ ተሳትፈዋል ወይም ተቃውሞውን ደግፈዋል ብሎ የሚጠረጥራቸውን ሰዎች የወረዳው ፖሊስ እየሰበሰበ ያስራል ሲሉ ነዋሪዎች ገልጸዋል። ታሳሪዎች የረሃብ አድማ እያደረጉ መሆናቸውንም ያነጋገርናቸው ነዋሪዎች ያስረዳሉ። የወረዳው አስተዳደር ተወካይ ግን ህብረተሰቡ ተሰብስቦ በሌብነት ያጋለጣቸው ሰዎች ናቸው በእስር ላይ የሚገኙት ይላሉ። ባልደረባችን ነሞ ዳንዲ ያዘጋጀውን ዘገባ ሰለሞን ክፍሌ ያቀርበዋል። አንድ ነሞ ያነጋገራቸውና ስማቸው መገለጹ ለደህንነታቸው እንደሚያሰጋቸው የተናገሩ የጃርዳጋ ጃርቴ ነዋሪ ሁኔታውን በዚህ መልክ ነበር የገለጹት። ካለፈው ሰኞ እስከ ዛሬ እንደ ታሰሩ ናቸው። የሚገርመው ለመጸዳዳት እንዲወጡ የሚፈቅዱላቸው ሌሊት ብቻ ነው። ቀኑን ሙሉ ተዘግቶባቸው ነው የሚውሉት። የሚያነጋግራቸውም ሰው የለም። ባለኝ መረጃ መሰረት የታሰሩት ሰዎች 25 ይሆናሉ። እኚሁ ነዋሪ በተጨማሪ ሲናገሩ የመንግሥት ኃይሎች በዚሁ ወረዳ በ2007 ምርጫ እጩ ተወዳዳሪ የነበሩትን የአቶ ኢንኮሳ ነመራን መኖሪያ ቤት ሰውየው በሌሉበትና ያለ ፍርድ ቤት ማዘዣ ገብተው ፍተሻ ማካሄዳቸውን ገልጸዋል። እዚህ ወረዳ ውስጥ መሸት ሲል የፖሊስ ሰዎችን መደብደብና ማሸማቀቅ የተለመደ ነገር እየሆነ ነው ሲሉም ለነሞ ዳንዲ አስረድተውታል። ነሞ ወደ ወረዳው ጽህፈት ቤትም ደውሎ ነበር። ያስተዳደሩ ተወካይ አቶ ፈየራ ሶሪ እንዲህ ብለዋል። ማን ዋንትች ሀላ ቀበተማ ጅሩን ነሞታ ቀበመኒ ሂደመን ጎሳ ሳኒን አደባሴ ሌ ዋን ቀቡ ወይ ኛታስ ታስረዋል ስለተባሉት ሰዎች እኔ በተጨባጭ የማውቀው ነገር የለም። እስረኞች የረሃብ አድማ ስለማድረጋቸውም እስካሁን የደረሰኝ ሪፖርት የለም። ህብረተሰቡ ግን በገጠርም በከተማም ስብሰባ ባደረገ ጊዜ በሌብነት ያጋለጣቸው ሰዎች እስር ቤት እንደሚገኙ አውቃለሁ። ከዚህ በተረፈ ከተቃውሞ እንቅስቃሴ ጋር በተያያዘ ሰዎች እስር ቤት ይኑሩ አይኑሩ አላውቅም። የጸጥታ ኃይሎች ሰዎችን በቁጥጥር ሥር አውለው ከሆነ ደግሞ ገና ሪፖርት አልደረሰኝም። በሆሮ ጉድሮ ወለጋ ዞን በጃርዳጋ ጃርቴ ወረዳ የአስተዳደሩ ተወካይ አቶ ፈየራ ሶሪ ነበሩ። ታስረዋል ስለተባሉ የወረዳው ነዋሪዎች መልስ ሲሰጡ የሰማችሁት። ፕሬዚዳንት ባራክ ኦባማ በጠቅላይ ፍርድ ቤቱ ዳኛ አንቶኒን ስካሊያ ሞት ምክንያት የተረፈውን ቦታ ወይም ያልተያዘውን ቦታ ለመሙላት ሕግ በሚያዛቸው መሠረት በትላንትና ዕለት ሜርሊክ ጋርላንድን መርጠው አሳውቀዋል። ጃፍ ካስተር ያጠናቀረውን የዚህን ዘገባ ዝርዝር ሰለሞን አባቴ ያቀርበዋል። ፕሬዚደንቱ ዳኛ ጋርላንድ ምርጫቸው መሆናቸውን ከማሳወቃቸው በፊት ከሪፐብሊካኑም ከዲሞክራቶቹም የሕዝብ እንደራሴዎች እንዲሁም ከዳኝነት ጉዳዮች ሊቃውንት ጋር መምከራቸውን በቤተ መንግሥቱ ሮዝ መናፈሻ ውስጥ ንግግር ባደረጉበት ጊዜ ገልጸዋል። ዳኛ ሜሪክ ጋርላንድ በጥብቅና በነገረ ፈጅነትና በአቃቤ ሕግነት እንዲሁም በዲስትሪክት ኦፍ ኮሎምቢያ የፌዴራሉ ወረዳ ፍርድ ቤት ይግባኝ ሰሚ ችሎት ዳኝነት በሰሩባቸው ዓመታት የሪፐብሊካኑንም የዲሞክራቶቹንም ድጋፍና ክብር መጎናጸፋቸውን ፕሬዚደንት ኦባማ መስክረዋል። የሕግ መወሰኛ ምክር ቤቱ ሪፐብሊካን አባላት የተሰናባች የሥልጣን ዘመኑ ሊጠናቀቅ ከአንድ ዓመት ያነሰ ጊዜ የቀረው ፕሬዚደንት ያቀረበውን እጩ ሹመት ጨርሶ እንደማያዩ ተናግረዋል። ፕሬዚደንቱ ግን እንደራሴዎቹ ይህንን አቋማቸውን ተመልሰው እንዲፈትሹና የእጩአቸውን ጉዳይ እንዲመለከቱ በአጽንኦት ጠይቀዋል። አይ ሲምፕሊ አስክ ሪፐብሊካንስ ኢን ዘ ሰኔት ቱ ጊቭ ሂም አ ፌር ሂሪንግ በቀላሉ እኔ ሪፐብሊካኑን የሴኔት እንደራሴዎች የምጠይቃችሁ የእጩየን ሹመት ጉዳይ በመመልከት ፍትሐዊ እድል እንድትሰጧቸው ነው። ከዚያም እቀበላለሁ፣ አልቀበለውም የሚል ቀላል የድጋፍ ወይም የተቃውሞ ድምፅ እንድትሰጡ ነው። ይህንን ሳታደርጉ ብትቀሩ ግን ሕገ መንግሥታዊ ግዴታቸውን መርገጥ ብቻ ሳይሆን የፍርድ ቤቱን ምልአተ ጉባኤ ለማሟላት የሚደረገው ጥረት ሰንካላ እንዲሆን ማድረጋችሁን ነው አድራጎታችሁ የሚያረጋግጠው። ይህ ማለት ሁሉም ነገር ለፖለቲካ ወገናዊነት ያደረ ነው ማለት ነው። ሁሉም ነገር ጋርላንድ ሳጋ እየተናነቃቸው ፕሬዚደንቱን አመስግነዋል። በዚሁ የዋይት ሃውስ ቤተ መንግሥት ሥነ ሥርዓት ላይ ሲናገሩ የዳኞች ውሳኔ የሚመነጨው ከሕግና ከሕግ ብቻ ስለመሆኑ ሕዝብ እርግጠኛ መሆን አለበት ብለዋል። ዳኛ ጋርላንድ ለሕገ መንግሥቱና ለሕግ ታማኝነቴን ማረጋገጥ የሙያዊ ሕይወቴ የመሠረት ደንግያ ባለፉት 18 ዓመታት መሆን ስለምፈልገው የዳኛ ዓይነትም መሪ አርማዬ ነው። የሕግ መወሰኛ ምክር ቤቱ ዛሬ ለታጨውበት ሹመት ብቁ ነው ብሎ ካመነብኝ ወደፊትም በዚሁ መንገድ ለመቀጠል ቃል እገባለሁ። ለሕይወት ዘመን የተረጋገጠ ሥራ የማይሻር የማይቀለበስ ኃላፊነትና ሥልጣን ያላቸው ሰዎች ጥቂት ናቸው። በዩናይትድ ስቴትስ እንዲህ ያለ ሥልጣን ያለው የዳኝነቱ ሁሉ የበላይ የሆነው የጠቅላይ ፍርድ ቤቱ ዳኝነት ነው ወይ በሞት አሊያም በራስ ፈቃድ ካልሆነ ይህ ሹመት የሕይወት ዘመን ሹመት ነው። በእርግጥ አንድ ጊዜ ብቻ በዩናይትድ ስቴትስ የመንግስትነት ታሪክ ልክ የዛሬ 111 ዓመት በአውሮፓውያን የዘመን አቆጣጠር በ1805 ዓመተ ምህረት ብቻ ሹምሽር ተካሂዷል። በአሁኑ ወቅት በዩናይትድ ስቴትስ የዕድሜ ዘመን የዳኝነት ሹመት አሰራር ላይ ሕዝባዊ ክርክር እየተካሄደ ነው። አንዳንድ ባለሙያዎች እንዲያውም ሕገ መንግሥታዊ ማሻሻያ እንዲደረግ እየጠየቁ ነው የሥልጣን ዘመኑ ገደብ ይበጅለት ሲሉ ይሟገታሉ። ለመሆኑ የጠቅላይ ፍርድ ቤቱ አሰራር ምን ይመስላል? ሼሊ ሽሌንደር ያጠናቀረችው ዘገባ አለ፣ ሄኖክ ሰማግዜር ያቀርበዋል። በዩናይትድ ስቴትስ ታላቁ ችሎት የጠቅላይ ፍርድ ቤቱ ነው። ዘጠኝ ዳኞች በሀገሪቱ የበላይ የሆኑ ሕጎችን ያጸድቃሉ፣ ይተረጉማሉ። ዘጠኙ የጠቅላይ ፍርድ ቤት ዳኞች በሌሎች ፍርድ ቤቶች በተወሰኑ ውሳኔዎች ላይ የመጨረሻ ፍርድ ያሳልፋሉ። በዚህ ምክንያት ዳኞቹ እጅግ ሰፊ ሥልጣን አላቸው። የሕዝብን ኑሮ በቀጥታ የሚመለከቱና የሀገሪቱን አቅጣጫ የሚለውጡ ወይም የሚያጸኑ ውሳኔዎችን ያጸድቃሉ። ሥልጣናቸው ደግሞ የጊዜ ገደብ የለውም፣ እስከ ዕድሜ ፍጻሜያቸው ድረስ። የዩናይትድ ስቴትስ ሕገ መንግሥት የጠቅላይ ፍርድ ቤት ዳኞች ሹመት ለዕድሜ ልክ ነው አይልም። ነገር ግን አንቀጽ 3 የተተረጎመው እንደዛ ነው። አንቀጽ 3 ንዑስ አንቀጽ 1 እንደሚለው ከሆነ የጠቅላይ ፍርድ ቤትና የበታች ፍርድ ቤት ዳኞች በጥሩ ሥነ ምግባር በሥልጣናቸው ይቆያሉ። አንድ ጊዜ ብቻ በ1805 ሹምሽር ተካሂዷል። ዳኞቹ ሥልጣናቸው ዕድሜ ልክ እንዲቆይ የተደረገው ውሳኔዎቻቸው በፖለቲከኞች እንዳይሸበቡ ነው። የጠቅላይ ፍርድ ቤት ዳኞች በፍትህ ሥርዓቱ በገለልተኝነት ያገለግላሉ። ሆኖም የጠቅላይ ፍርድ ቤት ዳኞች የሚሾሙት በፖለቲከኞች ነው። ሹመቱን የሚሰጡት ፕሬዝደንቶች ዳኞቹን ሲሾሙ በፖለቲካ አስተሳሰባቸው መርጠው ነው። አዲሱን ክፍለ ዘመን ከጀመርን አንስቶ ዳኞቹ ድምፅ የሚሰጡት በግልምነታቸው ተነስተው ነው። አንድ ጥናት እንዳመለከተው 98 ከመቶ ከ1900 ሰባዎቹ እስከ 2006 ዓ ም እንደ አውሮፓውያን ዘመን አቆጣጠር በአማካይ የጠቅላይ ፍርድ ቤቱ ዳኞች ለ26 ዓመታት በስልጣን ላይ ቆይተዋል። አንዳንድ ጊዜ በፈቃዳቸው ጡረታ የሚወጡ ዳኞች በፖለቲካ አመለካከት የሚቀርባቸው ፕሬዝዳንት እስኪመረጥ ድረስ ጡረታቸውን ያዘገያሉ። በጠቅላይ ፍርድ ቤቱ ከዘጠኙ ዳኞች በሞት ወይም በጡረታ አንዱ ወይም አንዷ ሲገለሉ ክፍተቱን ለመሙላት የሚከናወነው ሂደት በፖለቲካ አመለካከት የተውሰበሰበ ነው። ፕሬዚደንት ባራክ ኦባማ ዳኛ ሜሪክ ጋርላንድን ለጠቅላይ ፍርድ ቤቱ ማጨታቸውን ካሳወቁ በኋላ የተናገሩት፣ የሪፐብሊካን ፓርቲው የሴኔቱ መሪ ሚች ማኮኔል የፕሬዚደንቱን እጩ ጉዳይ እንደማያዩ በድጋሚ አረጋግጠዋል። ነገሩ ሁሉ እንካ በእንካ ይሆንና ሪፐብሊካንም ሆነ ዴሞክራት ማንም ፕሬዚደንት ኃላፊነቱን በአግባቡ እንዳይወጣ ይሆናል ሲሉ አስጠንቅቀዋል። ፕሬዚደንት ባራክ ኦባማ። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን ከምሽቱ አራት ሰዓት ይቀጥላል እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ሄሎ ቪኦኤዎች፣ እንደምን ከረማችሁ? ሰላም ናችሁ ወይ? የዘወትር አድማጫችሁ ነኝ። ትቤታ በላቸው ሶስቱ ምሁራንን አቅርባ ውይይት ስታደርግ ነበረ እና አንድ ምሁር ምን አሉ አስር ሚሊዮን ሰው ከተራበ ብዙ ሰው አይደለም፣ ሌላው ሰማንያ ሚሊዮን ሰው መመገብ ተችሏል ማለት ነው የሚል ከዚህ በፊት ዶክተር ቴድሮስ አድሃኖም የውጭ ጉዳይ ሚኒስትር ከተናገሩት ጋር የሚመሳሰል ነገር ነው የተናገሩት። ኝ ሰውዬ በጣም ነው የገረመኝ። ሰው እንዴት የሰውን ህይወት ለውድድር ወይም ለኮምፓሪዝን ያቀርባል። መንገድ ቢሆን በደርግ ጊዜ ይህንን ያክል ነበር ስርጭቱ፣ አሁን ይሄን ያልሆነዋል። ኤሌክትሪክ ቢሆን ያኔ እንዲህ ነበር፣ አሁን ይሄ ነው ይባላል። ግን የሰው ህይወት እንዴት ወደ ውድድር ይገባል? መረሳት ደግሞ ሌላው የሌለበት ነገር ምንድን ነው? ደርግ እኮ ያድርቅ በሚከሰትበት ጊዜ ወያኔና ሻቢያ ጦርነት ከፍቶ በዛ ትግል ውስጥ ሆኖ ነበረ ህዝቡን ሲመግብ የነበረው። ሌላው ደግሞ የውጭ ድርጅቶች ኢኮኖሚ በሁለት አሃዝ ማደጉን እየገለጹ ነው የሚልም ነገር ተናግረዋል እኚህ ምሁር። ስለ ውጭ ድርጅቶች ከተነሳ የውጭ ድርጅቶች እኮ ለምሳሌ በሂውማን ራይትስ ላይ የሚሰሩት እና እምነስቲ፣ እነ ሂውማን ራይትስ ዋችዶግ ስቴት ዲፓርትመንትን ጨምሮ የኢትዮጵያ መንግስት ጨቋኝ እንደሆነ ይናገራል። የውጭ ድርጅት ከተባለ እነዚህም እኮ የሚሉትን መቀበል አለብን። ስለ እድገቱ ብቻ ለምንድን ነው የምናወራው? እድገት ካለ ማለት ነው

ሚዛናዊ የሆነ ዜና ለማቅረብ ያደረጉትን ጥረት በእውነት ከልቤ ለማግነብ ወዳሉ እና በርቱ ጥሩ ነው። በትክክል ሬዲዮ ጣቢያው ለኢትዮጵያ ሕዝብ የተቋቋመ መሆኑን እና እናንተም በኢትዮጵያ ሕዝብ ስም ስራ እንደሚሰሩ በተግባር በማሳየታቸው እግዚአብሔር አቶ አዲሱ ትናንትና እና ዛሬ አቶ ገብሩ አስራትን እና ከዚህ ካሊፎርኒያ ዶክተር አለማየሁን እንደገና ከአዲስ አበባ ዩኒቨርሲቲ ያነጋገርካቸውን ሰምቻለሁ። በእውነት ደስ የሚል ውይይት ነው። ግን አንድ ጠመንጃ ኃይል የመጣ ስርዓት እንዲሁ በሰላማዊ መንገድ ይወርዳን የሚለው አልቀበልም። ይሄ የአፍሪካ አስተሳሰብ ነው። ስለዚህ ከዛ አስተሳሰብ ለመውጣት ህዝባዊ የሆነ ከህዝብ የተወጣጡ ሽማግሌዎችን ሰብስቦ እርቅ በሀገራችን ቢደረግና ከዛ እርቅ በኋላ ህዝቡ ላለው ስርዓት በቃ የሚለው ቢያቀርብ የተሻለ ይመስለኛል። ይህ የግል አስተያየቴ ነው። አይመለ ይባላለሁ። ከቨርጂኒያ አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። በኢሜይል የደረሱንም አሉ፣ ሰዓት እንደተገኘ እናቀርባለን። አሁን በቀጥታ ወደ ሁለተኛው አጋማሽ የመጀመሪያ ዝግጅት ነው የምናልፈው። ለጥያቄው መልስ ባለፈው ሳምንት የጀመር ነው፣ ለጥያቄው መልስ ፕሮግራም በከፊል ቀርቧል። ዛሬ ይሄኛው ክፍል የኦሮሚያ ወቅታዊ ሁኔታ ላይ ነው የሚያተኩረው። ለአድማጮቻችን ጥያቄዎች መልስ የሰጡት በአዲስ አበባ ዩኒቨርሲቲ የሕግ መምህር ዶክተር መሐሪ ረዳይ የአንትሮፖሎጂ ጥናት መምህር ዶክተር ገብረ እንትሶ እንትሶ እና በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃን ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። እንግዶቻችንን አመሰግናለሁ። በኢሜል ከመጡልን በርካታ ጥያቄዎች አንዱን ላስቀድም። ይህኛው ከምዕራብ ሸዋ ከአምቦ የተላከልን ነው። ጠያቂው ተመስገን ኦላና ይባላሉ። አቶ ተመስገን ምሁራኑን ለጊዜያችሁ አመስግኑልኝ ካሉ በኋላ በኦሮሚያ በኢህአዴግ ታጣቂዎች የተገደለውን ሰው ቁጥር ይህ ነው ብዬ ለመገመት ይከብደኛል። ለምን ብትሉ እዚህኔ በምኖርበት አምቦ በአነጣጥሮ ተኳሾች የሞተው ወጣት ቁጥር እንኳን እናት ቁጠር እንጂ ይህን ያህል ለማለት በጣም ከባድ ነው። ለዚህ ነው በመላው ኦሮሚያ የተገደለውን ማስላት የማልችለው። ምሁራን የተባላችሁት እስቲ ፍረዱን። በሰላም የመብት ጥያቄ ያቀረበ ወጣት እንደ ጠላት መፈጀት አለበት? ከአሁኑስ ወዲያ ከዚህ መንግስት ጋር ተማምነን ልንኖር እንችላለን? ሳትፈሩ መንግስት ማድረግ አለበት የምትሉትን ምከሩት፣ ከፈራችሁም ተዉት ብለዋል አቶ ተመስገን ኦላና። በቅድሚያ የአዲስ አበባ ዩኒቨርስቲ የፖለቲካ ሳይንስ መምህር ዶክተር ካሳሁን ብርሃኑ ጥያቄውን ቢመልሱልን። በኦሮሚያ ያለውን ሁኔታ በተመለከተ የተገለጠው መነሻ ማስተር ፕላኑ ይሁን እንጂ እንደሚታወቀውና በመንግስትም እንደተገለጸው ለበርካታ ጊዜያት የተከማቸው የአስተዳደር ብልሽት ሙስናና፣ የተዛባ የሀብት ክፍፍልና የህዝብ ተጠቃሚነት ሁኔታ እንዲሁም የመሰረታዊ አገልግሎት አሰጣጥ ዋነኞቹ ምክንያቶች ናቸው። ማስተር ፕላኑም ቢሆን በችግር ታጀበ ነው። መንግስትም እንዳመነው በውይይትና በመግባባት ነገሮችን ግልጽ አድርጎ ጠቀሜታውን አሳምኖ የታቀደና ለመተግበር ዝግጅት እየተደረገበት አለመሆኑ ይታወቃል። በአዲስ አበባም ሆነ በዙሪያው በሚገኙ የኦሮሚያ አካባቢዎች ቀደም ሲል የነበረው አሉታዊ ተሞክሮ አለ። የሰፊውን ህዝብ ተጠቃሚነት ያላረጋገጠ ለሙሰኞች፣ እና በትስስር ለተሰባሰቡ ቡድኖች ክፍሎች መበልጸጊያ የሆነ። ስለዚህ በመሆኑ የተነሳ ማስተር ፕላኑ ይተገበራል ሲባል ከፍተኛ ጥርጣሬን አሳድሯል። በመሰረተ ሀሳቡ ማስተር ፕላን አስፈላጊ የሆነ ነገር ነው። ነገር ግን በዚህ ሽፋን የተደረጉ አንዳንድ የመሬት ዘረፋዎች አንዳንድ በዚህ ሳቢያ እንዲፈናቀሉ የተደረጉ የህብረተሰብ ክፍሎች ወጣቱን ጨምሮ የበይ ተመልካች ባይተዋር፣ እና ተስፋ ቢስ ከመሆን ያለፈ ምንም ነገር ያገኙበት ባለመሆኑ በቀናነት እንኳን የታሰበ ቢሆን በጥርጣሬ እንዲታይ ሆኗል። ለዚህም መነሻ የሆኑት ስነ ምግባር የጎደላቸው በጮሌነትና በአስመሳይነት የተካኑ አንዳንድ የስራ ኃላፊዎች የመንግስት የስራ ኃላፊዎች የግል ጥቅማቸውን እንዲያጋብሱ አስችሏቸዋል። መንግስትም ቢሆን ሁኔታው እዚህ ደረጃ እስኪደርስ በመንግስት እቅዶችና ፕሮግራሞች ላይ ሰፋ ባለ ደረጃ ጥርጣሬ እስኪፈጠር ድረስ መቆየቱ ጠቅላይ ሚኒስትሩ አሉ እንደተባለው መንግስትን ተጠያቂ ሊያደርገው ይችላል። በነበረው ቸልተኝነትና ምንቸገረኝነት ስትነሳ የበርካታ ዜጎች እንግዲህ ቁጥሩ የተለያየ ነው። የተወሰኑ ጸጥታ አስከባሪዎችን ጨምሮ የህይወት መጥፋትና የንብረት መውደም አስከትሏል። በዚህም ተከታታይ እርምጃዎች ሁሉም የድርሻውን ኃላፊነት መቀበልና መጠየቅ የሚገባው ይመስለኛል። ችግሮቹ መንግስት አሁን እንደሚረዳው ከሆነ በሚገባ ያወቀው የደረሰበት ይመስለኛል። የቀድሞም ሆነ ያሁኑ ጠቅላይ ሚኒስትሮች ይህንም በተለያዩ አጋጣሚዎች ገልጸውታል። የመልካም አስተዳደር ችግር፣ የሙስና ችግር ከፍተኛ አደጋ እየደቀኑ መምጣቱን በተደጋጋሚ ተናግረዋል። የቀድሞ ጠቅላይ ሚኒስትር እንዲሆኑ የመንግስት ሌቦች አሉ ከግሉ ሌቦች ጋር በግሉ ዘርፍ ካሉ ሌቦች ጋር ተመሳጥረው ከፍተኛ ጉዳት እያደረሱ እንደሆነ ምንም በማያሻማ መልኩ ተናግረዋል። ነገር ግን ከዚህ ግንዛቤ በመነሳት በተከታታይ የተወሰዱ እርምጃዎች እነዚህ ናቸው፣ አመርቂ ናቸው ለመባል የሚያስችል ሁኔታ በበኩሌ አላየሁም እና ይሄ ሁኔታ እንደነበረው እንዳይቀጥል በጣም በተጋነነ መልኩ በጣም ከባድ ጥፋት ውስጥ የገቡ ሰዎች እየተለዩ መታቸውን ተጠብቆ በህግ የመከላከል መታቸው የማያዳግም ትክክለኛ ህጋዊ የሆነ እርምጃ ቢወሰድባቸው ትምህርት ይሰጣል። ሌላውንም ደግሞ ከተመሳሳይ ብንባሌ ከተመሳሳይ አድራጎቶች ሊገታ ይችላል ብዬ እገምታለሁ። ነገር ግን በሀገራችን ውስጥ የፍትሀዊነት የህጋዊነት መስፈን የዜጎችን እኩል ባለድርሻነት ማረጋገጥ ምንም አማራጭ አይኖራውም። ሌላ ጥያቄ ያሉ አቶ ምስክር ገላን የተባሉ በአሁኑ ሰዓት የመንግስት ወታደሮች ሙሉ በሙሉ የኦሮሞን ህዝብ እያስጨነቁ ይገኛሉ በይፋ በሚዲያ ባይገለጽም በስምንት ቀጠናዎች ተከፋፍሎ ኦሮሚያ በወታደራዊ አስተዳደር እየተዳደረ ነው ይባላል። መንግስት ወታደሮቹን ከክልሉ ቢያወጣ ምን እንዳይፈጠር ሰግቶ ነው። እጁን ባዶ የሚጮህ ያልታጠቀ ህዝብ እንደሆነ ያውቃሉ ይላሉ። ይቅርታ፣ ብሶት በብሶት ነው የማነብላችሁ። ሌላው ደግሞ ጌታቸው ግርማ የተባሉ በኢትዮጵያ ውስጥ ከፍተኛ የሰብዓዊ መብት ጥሰት በመላ ሀገሪቱ ቢኖርም የኦሮሚያ ይለያል። በተለይ ቀደም ሲል በኦነግ ስም አሁን ደግሞ በኦፌኮና ኦነግ አባልነትና ደጋፊነት ሰበብ ንጹሐን ዜጎች በአስነዋሪ ሁኔታ የዜግነት መብታቸውን ይከለከላሉ ይደበደባሉ፣ ይታሰራሉ፣ ከሀገር ይባረራሉ፣ ይገደላሉ። ይህ ደግሞ ኦሮሞ በኢትዮጵያዊነቱ እንዳያምን በግድ እንደተጫነበት እንዲያስብ አድርጎታል። ለወደፊቱ በኢትዮጵያ አንድነት ላይ አደጋ አይኖረውም ወይ ይላሉ። ለምን ለዶክተር ገብሬ እድሉን አልሰጥም? እሺ አመሰግናለሁኝ። ምናልባት እነዚህን በስፐሲፊክ ደረጃ የተቀመጡትን ላይ አስተያየት ከመስጠት መንስኤዎቹ ላይ ብናተኩር ቅድም ዶክተር ካሳሁንም ሲያነሳ ሳዳምጠው ምናልባት ሊነሱ ይገባሉ ብዬ ማስባቸው ስላልተነሱ ወደዛ ብንሄድ ነው የሚሻለው። ይሄንን መድረክ የዛሬውን በአንቺ አማካኝነት በቢሮ የተዘጋጀውን መድረክ ለመካሰስ አይነት ሳይሆን ለመማማሪያ መንስኤውን፣ ለማወቅ መፍትሄውን ለመፈለግ ብናደርገው ይሻላል የሚል እምነት ስላለኝ ነው። ልክኖት እኛም ምሁራዊ መፍትሄ ፈልገን ነው ወደ እናንተ የመጣ ነው። እንዲህ ከሆነ በአሁኑ ሰዓት፣ እስከ ቅርብ ጊዜ ድረስ አሁንም ሙሉ በሙሉ የበረደ አይመስለኝም። ኦሮሚያ ውስጥ የተከሰተው ችግር በጣም ከባድ ነው። ሰላማዊ ሰልፎች ተደርገዋል፣ ወደ ግጭት አምርተዋል። ቅድም እንደገለጽሽው በአሃዙ ላይ ልዩነት ቢኖርም መረጃው ኖሮኝ ባልሰጣችሁም የሰው ህይወት ጠፍቷል፣ ንብረት ወድመዋል፣ ማህበራዊ አገልግሎቶችም ተቋርጠዋል እና ይሄ በቀላል የሚታይ ጉዳይ አይደለም። ምንድን ነው መንስኤው ለሚለው መንግስት ደርሼበታለሁ ብሎ ያስቀመጣቸው ነገሮች አሉ። አንዱና ትልቁ የመልካም አስተዳደር እጦት ነው። መልካም አስተዳደር እጦት በተለያየ መንገድ ይገለጻል። በመሬት ዙሪያ ይገለጻል፣ ግብር ነጋዴው ላይ በመቆለል፣ የንግድ ፈቃድ አሰጣጥ ላይ፣ መሬት ለልማት ሲወሰድ በካሳ አሰጣጥ ላይ፣ በፍትህ ዙሪያ ሙስና፣ ብዙ ነገሮች ናቸው የሚዘረዘሩት እና እነዚህ ተንሰራፍተው ስላሉ እየተገለጸ ነው ያለው በአመፅ ና በእንዲህ አይነት መሰል ጥያቄዎች የሚል ነው። ሁለተኛ እንደ ዋናነት ደግሞ እየተነሳው አሁንም በመንግስት የወጣት ስራ አጥነት በከፍተኛ ደረጃ ሰፍቷል። ትምህርት ጨርሰው ስራ ላገኘዋሉ ገና ትምህርት ላይም ያሉ ነገብ እንደሚገጥማቸው ስለሚሰጉ፣ ተስፋ ስለሚቆርጡ በቀላሉ ወደዚህ አይነት ስሜት ውስጥ ይሳባሉ የሚል አስተሳሰብም አለ። እንግዲህ ችግር እዚህ ጋር የሚሆነው ምንድን ነው? ይሄ የመልካም አስተዳደር እጦትና የወጣት ስራ አጥነት እና ሌሎችም ችግሮች ኦሮሚያ ውስጥ ብቻ አይደሉም ያሉት፣ ሌሎችም ክልል ላይ ያሉ የጋራ ችግሮች ናቸው። በአንድ መልኩ መንግስትን እንደ በዚህ አጋጣሚ ማድነቅ የሚፈልገው እንዲህ አይነት መልሶችን ከዚህ በፊት ምሁራን እንደ ግኝት አድርገው ነበር የሚያቀርቡት እና አሁን በሚዲያ መንግስት ራሱ ችግር ነው ብሎ እፈታቸዋለሁ ብሎ መነሳቱ አንድ ትልቅ ነገር ነው። ምናልባት ለመመለስ የሚያስቸግረው ኦሮሚያ ላይ ታዲያ ልዩ ያደረገው ምክንያት ምንድን ነው? የሚል ጥያቄ ማንሳት የሚገባ ይመስለኛል። መንግስት መልሳለሁ ለዚህ ምንድን ነው የሚለው ይህን ክፍተት በመጠቀም የውጭና የውስጥ ሀይሎች እየተጠቀሙበት ነው፣ ችግሩን እያባባሱት ነው የሚል ነው። ምናልባት የተወሰነ ደረጃ ደግሞ ራቅ ብሎ ማሰብ ያስፈልግ ይሁን ወይ ኦሮሚያ ውስጥ ያለውን ችግር የመልካም አስተዳደር ችግር የስራ አጥነት ችግር በወጣቱ ዘንድ በመላው አገሪቱ ያለ ከሆነ ለኦሮሞ ኦሮሚያ ክልል ብቻ ልዩ ያልሆነ ችግር ከሆነ ኦሮሚያ ውስጥ ይሄ ነገር እንዲነሳ ግጭት ፈጠር ድረስ ብለን ስንል ሁለት ነገሮችን ማንሳት ፈለጉ። አንደኛው ከሌሎች ክልሎች አንጻር በአዲስ አበባ ከተማ እድገት በየአቅጣጫው ነው አዲስ አበባ ከተማ እያደገ ያለው እና ብዙ የኦሮሚያ አርሶ አደሮች ተፈናቅለዋል። ከዚህ በፊት እኔ ራሴ ባደረጉትም ሌሎች በአዲስ አበባ ዩኒቨርሲቲ የማስተር ተማሪዎች ባደረጉት ጥናትም ያየነው ነገር አለ። በርካታ አርሶ አደሮች ተፈናቅለዋል። በካሳ ዙሪያ ደግሞ ጥያቄ አለ። እንደዚሁ በቂ ያልሆነ ካሳ በመስጠት ብዙዎቹ የተፈናቀሉ ሰዎች ችግር እንደገጠማቸው ይነገራል። ይሄ ሌሎች ክልሎች በተመሳሳይ ሁኔታ እየተፈጠረ ነው ብዬ አላስብም። መፈናቀል የለም ከተሞች እድገት ባልልም፣ ኦሮሚያው አካባቢ ትንሽ የከፋ ይመስለኛል። አዲስ አበባ፣ አዲስ አበባ ዙሪያ ብቻ አይደለም። በዋና ዋና መንገዶች ወጣ ብንል በተለያዩ የልማት ምክንያት በአበባ ልማት፣ በመንገድ፣ በፋብሪካዎች የተፈናቀሉ ሰዎች አሉ። ስለዚህ ኦሮሚያ ውስጥ በአዲስ አበባ ከተማና በዙሪያው ባሉ የኦሮሚያ ዞኖች መካከል የተቀናጀ ልማት ማስተር ፕላን ተዘጋጀ ሲባል ይሄ የአዲስ አበባ ከተማ መስፋት ነው፣ ከዚህ በፊት የደረሰው አይነት ችግር ሊገጥመን ነው ብለው ቢሰጉና ምሬት ቢያቀርቡ እኔ አይገርመኝም። አንዱም ይሄ ከሌላው ክልል ይለየዋል ብዬ የማስበው እሱ ነው። ሁለተኛው ምናልባት በይፋ የማይባል የምንቀርባቸውና የምናውቃቸውን ሰዎች ስናነጋግር የምንሰማቸው ነገሮች አሉ። ምን ያክል ውስጥ ገፍተው ስር ሰደው አሁን ለምነሱት ግጭቶች ምክንያት ሆነዋል፣ እርግጠኛ ሆኜ መናገር አልችልም። ግን የምንሰማቸው ነገሮች ስለሆኑ ነው ላነሳው የፈለግኩት። ይኸው ምንድን ነው ኦሮሚያ በጣም ሰፊ አካባቢ ነው፣ ሰፊ መሬት ያለው ነው፣ ሀብታም ክልል ነው፣ በርካታ ህዝብ ያለው ነው። ነገር ግን በዚህ ልክ በተመጣጣኝ ሁኔታ ተጠቃሚ አልሆነም፣ የሚል ነገር ይነሳል። ምናልባት ሰላማዊ ሰልፎቹ ሰልፈኞቹ ይህን ጥያቄ ይዘው አልቀረቡ ይሆናል። ነገር ግን ይህንን እንሰማለን። ይሄ በምን ይገለጻል? እኔ አላውቅም። በባጀት አመዳደብ ነው የሚገለጸው? በመሰረተ ልማት ነው የሚገለጸው? በተቋማት ተቋማት፣ ለምሳሌ በዩኒቨርሲቲዎች፣ በፋብሪካዎች ብዛት ነው የሚገለጸው? በስልጣን ክፍፍል ነው የሚገለጸው? አይታወቅም ግን እንዲህ አይነት ነገሮች ስላሉ ወረድ ብሎ ህብረተሰቡን ማናገር አመራር ላይ ያሉትንም በማናገር መዳሰስ የሚያስፈልግ ይመስለኛል። እንደ መፍትሄ ሀሳብ ለዚህ ችግር እኔ የሚታየኝ ምንድን ነው መንግስት አሁን ጀምሮታል። በኦሮሚያ ብቻ ሳይሆን በሌሎችም ክልሎች ሰሞኑን የምናያቸው በቴሌቪዥን በጣም የሚያበረታቱ ነገሮች ናቸው። ህብረተሰቡን ወርደው በዚህ በመልካም አስተዳደር ዙሪያ ያናገሩት ሰው በግልጽ ሀሳቡን እየገለጸ መክሰስ የሚፈልጋቸውን እየከሰሰ እያጋለጠ ይህን ተከትሎ ደግሞ እርምጃም እየተወሰደ ነው ያለው እና ይሄ ተጠናክሮ መቀጠል አለበት እየገምታለሁ። ተወያይ እንግዶቻችንን ለጊዜያቸው እናመሰግናለን። ለጥያቄው መልስ ተከታዩ በነገው ምሽት ይቀርባል። ወደ ሌላ ወቅታዊ ርዕስ አሁን ከወልቃይት የማንነት ጥያቄ ጋር የተያያዘ ህዝባዊ ስብሰባ በቅርቡ ጎንደር ከተማ ውስጥ ተካሂዷል። የስብሰባውን ዓላማና አካሄዱን አስመልክቶ ሰለሞን አባተ ወደዚያው ደውሎ ያገናኛቸው የሀገር ሽማግሌዎችን አነጋግሮ ተከታዩን አዘጋጅቷል። በትግራይ ምዕራባዊ ዞን ተጠቃሎ የሚገኘው የወልቃይት አካባቢ ሰዎች ተወካዮቻቸውን ሰይመውና የ50 ሺህ ሰው ፊርማ አሰባስበው መካለል ያለብን ወደ ትግራይ ሳይሆን ወደ አማራ ነው ብለው ጥያቄያቸውን ወደ ፌዴሬሽን ምክር ቤት ልከው እንደነበር ተዘግቧል። ተወካዮቹም በየመንገዳቸው ላይ እንዳጋጠሟቸው ሲነገር ከነበሩ እንግልቶች መታሰርና መፈታት ጋር የወከሏቸውን ሰዎች ጥያቄ አዲስ አበባ አድርሰው ወደ እየተነሱበት ተመልሰዋል። ከዚያ በኋላ በዘለቀው ጊዜ እዚያው ወልቃይት በተለይ ቃስታ፣ ሁመራ አካባቢ ያሉና ፊርማቸውን ለፌዴራሉ መንግሥት የላኩ ሰዎች በተለያዩ አጋጣሚዎች በፖሊስና አይተዋቸውን በማያውቁ ሰዎች ጭምር ዛቻና ማስፈራሪያ፣ መታሰርና መፈታትን የመሳሰሉ እንግልቶች እንደሚደርሱባቸው ቀድሞ የፈረምነው ተሳስተን ነው እያሉ እንዲፈርሙ ወይም በነጭ ወረቀት ላይ ፈርሙ እንደሚባሉና እንደሚገደዱም እየተናገሩ በየወቅቱ አቤቱታቸውን ሲያሰሙ ቆይተዋል። በኪነት ጓዶችና በሌሎችም የተለያዩ መንገዶች ጅምላ ዘለፋና ማስፈራሪያዎች እንደሚካሄዱባቸውም ሲናገሩ ተደምጠዋል። አቤቱታ አቅራቢዎቹ በሌላ በኩል ደግሞ የተባለው የወልቃይት የማንነት ጥያቄ የሌለ የሻዕቢያ እና የግንቦት ሰባት አርበኞችን የመሳሰሉ አካላት ሴራ ነው፣ ልማትን ለማደናቀፍ የሚደረግ ጸረ ሰላም እንቅስቃሴ ነው ሲሉ እዚያው ሁመራ ተሰብስበው የነበሩ ከአራቱም ወረዳዎች የተውጣጡ ናቸው የተባሉ 600 ተሳታፊዎች የተገኙበት ስብሰባ ጥያቄውን አውግዞና የአቋም መግለጫ አውጥቶ መበተኑ ይታወሳል። እዚ ጉዳይ እዚ ጉንበት ሸውዓተ ሻዕቢያ አርበኛ ሰማያዊ ፓርቲ ሓደ መበገሲ ዝኾኖም ዝበብ በብኸባቢኡ ናይ መንነት ሕቶ ዘየለ ድርሰት እናደረሱ አቶ ዘነበ ሃዱሽ የትግራይ ክልል የጸጥታ ኃላፊ ከሁመራው ስብሰባ በኋላ ከተናገሩት የተወሰደ ነው የሰማችሁት። ስብሰባውን የመሩት የክልሉ ፕሬዚደንት አቶ አባይ ወልዱ ሲሆኑ በጉባኤው ላይ የክልሉን የጸጥታ ኃላፊ ጨምሮ ሌሎችም የክልሉ ከፍተኛ ባለስልጣናት ተገኝተውበት ነበር። ይህ በእንዲህ እንዳለ ሰሞኑን ጎንደር ላይ አንድ ህዝባዊ ስብሰባ ተጠርቶ ነበር። ስብሰባውን ከጠሩት የሀገር ሽማግሌዎች አንዱን አቶ ሲሳይ ታከለን አገኝቼ ነበር። እንዲያስረዱኝ ጠየቅኳቸው። እነሱ እንግዲህ ወልቃይት እንትነ የማንነት ጥያቄ ጠይቀዋል። የማነት ጥያቄ በጠየቁት መሰረት ደግሞ እነሱ የሚጠየቁትና እንትን የሚሉት ደግሞ በጣም አስቸጋሪ እና አሳሳቢ የሆነ ነገር ነው። እርምጃን ወስዳለን ይላሉ። ትግሬ ናችሁ እንጂ አማራ ድላያቸው ይላል። እነሱ ደግሞ አማራን ነው ይላሉ እና በእነሱ በትግራይ የሚሰነዘረው ደግሞ እኛ ጎንደር ታሪካዊ ቦታ ናት፣ የታሪክ ወደብ ናት፣ የደረቅ ወደብ መስመር ናት። እንደገና ደግሞ የልማት መስመር ናት። ይህን በሚል በጎንደር ላይ ለምንድን ነው ይህን ያህል ዛቻና የሌለስን አርበኞች ግንባር፣ ሰማያዊ ፓርት፣ ግንቦት ሰባት የተለያየ የሆነው እኒህን ሰዎች አቀርበን ጠይቃቸውና ህዝቡን ሰብስበን ወልቃይቶችን ጥያቄ ጠይቀን ጥያቄያቸው ተገቢ ከሆነ መንግስት ሊደግፋቸው ህዝቡን ሊደግፋቸው ይገባል። ጥያቄያቸው ትክክል ካልሆነ ደግሞ የጎንደር ህዝብ ደግሞ ሊወሳቸውና ሊያርማቸው ይገባል የሚል ጥያቄ ሰበሰብነ። እነሱም ተገቢውን ጥያቄ መለሱልን፣ ለህዝቡ መለሱት። ህዝቡም ደግሞ አንድ አማራ ነን የአማራ ጥያቄ እንጂ የወልቃይት ጥያቄ አይደለም የሚል ጥያቄን የመለሰው የጎንደር ህዝብ። እርስዎ የወልቃይት ሰው ነዎት ወይስ አይደሉም? እና ጎንደር ላይ የተሰበሰባችሁት የወልቃየት ሰዎች ጭምር ሆናችሁ ነው ወይስ የወልቃየት ሰዎችን ሳይጨምር የሌላው ጎንደር ጎንደሩን ባላባቱን ሰብስበን የወልቃየትን ኮሚቴ ነው የጠራ ነው እና እነሱ ማብራሪያ ሰጧችሁ እነሱ አሁን ተገቢው መልስ ሰጥተውናል በሚገባ ሰጥተውናል ምን ምን ጠየቃችኋቸው ምን ጠየቃችኋቸው የተነሳ ነው እኛ አማራዎች ነን ሽወር ሽዋርን ከጥንት ጀምሮ የስድስት መቶ ሰባ አመት ታሪካችን በአማራ እንጂ በትግሬ አይደለም የሚል ያቀረቡት እንደገና የጠየቅነው ጥያቄ ደግሞ ህገ መንግስቱ ያስቀመጠውን የህገ መንግስቱን መሰረት አድርገን ነው የጠየቅነ ማንነታችን፣ መብታችን ይትከበር ነው። የመብት ጥያቄ ነው የጠየቁት መብታችንን፣ ህገ መንግስቱ ያወጀውን፣ ያስቀመጠውን የሰጠን ይገባል የሚል ነው። ይህም ደግሞ ትክክል ነው። ህገ መንግስቱ ያስቀመጠውን ህገ መንግስቱ ደግሞ መለስ ግድ ይለዋል የሚለው፣ የጎንደር ህዝብ የሰጠው ምላሽ ይሄ ነው። እርስዎ ከሀገር ሽማግሌዎች መካከል ነዎት? አዎ፣ ከሀገር ሽማግሌዎች ነ ለመሆኑ እናንተ ስትመለከቱት እንግዲህ፣ እርስዎ ጎንደሬ ነው ራስዎ ሲመለ ከቱት ይህንን የወልቃይትን ጥያቄ ምን ይመስሎታል? እዛው ነው የኖሩት፣ ያውቃሉ፣ ሀገሩን ህዝቡንም ያውቃሉ። ምንድን ነው ለእርሶ የሚሰጡት ትርጉም እነዚህ ሰዎች ያነሱት ጥያቄ እነዚህ ሰዎች ያነሱት ጥያቄ ተገቢ ጥያቄ ነው ነው ምለው። እኔ ምክንያቱም እኔም እንግዲህ አምሳ ዘጠኝ ወደ አምሳ ስምንት ዓመት አልፍ ያሉ አብዛኛው የምኖረው በበረሃ ላይ ነው። በሁመራም በዛ ነው የምኖረው። እነዚህ በአማራ በጠገዴ በወልቃይት የሚኖረው የሚገዛው በየምድር ሆኖ በወገር አውራጃ ነው የሚስተዳደር የነበረ የምናውቀው ይህን ነው እና ጥያቄያቸው ተገቢ ነው ነው ምለው። አንዳንድ ሰዎች ሲናገሩ የቦታ ስሞች ሳይቀሩ በትግርኛ ነው የሚጠሩት። እዛ ሰው የሚነጋገረው በትግርኛ ነው እና ይሄ የተነሳው ጥያቄ ትክክል አይደለም የሚሉ አሉ። መቼም አንድ ቋንቋ በመሰረቱ የሚነገረው እንደ አካባቢ የመግባቢያ ቋንቋ እንጂ ለምሳሌ ወልቃይቶች የሚናገሩት ቋንቋ ብዙ አለ። ትግርኛም ይናገራሉ፣ ሱዳንኛም ይናገራሉ፣ አማርኛም ይናገራሉ። ግን በአብዛኛው እሷቸው ቀረሷቸው፣ ወጋቸው፣ ባህላቸው ግን በአማርኛ ነው የሚሆነው። እነሱ ለመሆኑ ቀደም ባሉ አመታት ያ የወልቃይት አካባቢ ወደ ትግራይ ተካሎ የሚያውቅበት ጊዜ ነበረ? በምንም ታምር አይተንም ሰምተንም አናውቅም። ኢህአዴግ ትገባው አሁን ደርግ ከመውደቁ በኋላ ነው ወደ ትግራይ ክልል ተከለለ የሚባል የሰማ እንጂ ከዛ በፊት በበጌምድር ክፍለ ሀገር በወገራ አውራጃ ነው የሚጠቃልን የምናውቀው። ይህን ነው። ከዛ ውጭ የምናውቀው ነገር የለም። ከእነሱ ከራሳቸው ውስጥ መካከል የተከፋፈለ ሀሳብ ያላቸው እንዳሉም ነው የሚሰማው። ገሚሶቹ ወደ ትግራይ ነው መካለል ያለብን ሲሉ፣ ገሚሶቹ ደግሞ የለም ወደ አማራ ክልል ነው መካለል ያለብን የሚሉ እንዳሉ ነው የሚሰማው። እንደዚህ አይነት እንትን አያቀርቡም። ያንን የሚያቀርበው ምናልባት አንዳንዶች በአንድ በኩል እንግዲህ ጠለቅ ብየወደወስ ባልገባም የሚነገረው በግዴታ ፈርሙ ይሄን በሉ የሚልም እንዳለባቸውና ግዴታ እንዳለባቸውና በገንዘብ የሚገዙ እንዳሉ ነው የሚነገረው እንጂ በአብዛኛው ሰው ስንሰማ ብዙም ጓደኞች አሉ በኢንቨስትመንት አብረው ይኖሩ ያላቸው ሀሳብ ሙሉ በሙሉ ግልጽ እምነት ያላቸው እንትን ያለው አማራ ነው የሚለው ብቻ ነው የሚያበዝነው እንጂ እኔ በትግሬንስ የሚለውን አልሰማውም። ምናልባት በሰፈራ መልክ አመታ ያጠራቀሙት ብዙ ትግሬ ተወላጅ ስላለ እነሱ ናቸው እንግዲህ የሚገልጹት፣ ሀሳቡ የሚገልጹ ብዙ ናቸው። በቴሌቪዥን ስናያቸውም አንዳንድ ሀሳብ የሚገልጹት የተወሰኑ ሰዎች የምናያቸው ከመቶ ሁለት ሶስት ቢሆኑ ናቸው የምናውቀው እኛ በቅርቡ ሁመራ የትግራይ ፕሬዚደንት የሰበሰቡት አንድ ስብሰባ ነበረ። ከአንድ አራት ወረዳዎች የተሰበሰበ ሰው ነበረ። ወደ ስድስት መቶ የሚሆን ሰው ተሰብስቦ ነበር ተብሏል። እና በዛ ስብሰባ ላይም ተነስቷል። እንግዲህ የአካባቢው ሰው ነው የአካባቢው ተወካዮች የተባሉ ናቸው። እዛ ስብሰባ ላይ የተገኙት የወረዳዎቹ ሰዎች የተባሉ ናቸው። እና የአቋም መግለጫ አውጥተው ነው የተለያዩት። እኛ እንግዲህ ያንን ስብሰባም ስላልነበርኩኝ እኔ የማውቀው ነገር የለኝም ስለ ስብሰባው። ግን እነሱ የሚሉት ያው የራሳቸውንን የትግራይን ሕዝብ አሰልፈው ትግራይ ነበሉ ይላሉ። አዎ ትግሬ ናቸው። እኛ ናልካንም ነው የነሱ አባባላችን። የምንሰማው ይህን ነው። ጎንደር ላይ ስንት ሰው ተሰብስቦ ነበር? በሰሞኑ ጥሪያችሁ እንግዲህ በግምት ነው፣ ከሶስት ሺ ያላነሰ ይሆናል ብዬ ገምታለሁ። በግምት ነው ብዙ አቆጠረ ላይ ስላለ። የት አዳራሽ ነበር የተሰበሰባችሁት? ለአንድ ማርክ ሆቴል አዳራሽ ላይ እና ከሰባሰባችሁ በኋላ ይሄንን የወልቃይት ኮሚቴ ካነጋገራችሁ በኋላ ምን አደረጋችሁ? የዋልነበትነን ለቢያዴንም ሆነ ለዞኑ አስተዳዳሪ ገልጸናል። ሀሳቡ እንዴት እንደሆነ እንዴት እንደዋለ ያው በሰላማዊ መንገድ ተወያይቶ በሰላማዊ መንገድ እንደጨረሰ ተነጋግረን። በምን መንገድ ገለጻችሁላቸው ለባለስልጣናቱ? And then, yeah. ሽማግሌው የወልቃይትን ኮሚቴ እንዴት እንደጠየቀ አንድ ሁለት ሶስት ብሎ እስከ አምስት የጠየቀ መሆኑን ያን ጥያቄ ደግሞ በተገቢው መንገድ የተመለሰ መሆኑን እያንዳንዳቸው ጥያቄያቸው በየአግባቡ የተመለሱ መሆኑን የተመለሱትን መልስ ምን ይመስላቸዋል ብለን የተሰበሰበውን ሕዝብ ጠየቅነው። የተሰበሰበው ሕዝብ ደግሞ ጥያቄያቸው ተገቢ ነው፣ የአማራ ሕዝብ ሊረዳቸው ሊያግዛቸው ይገባል፣ የአማራ መንግስትም ሊያግዛቸው ይገባል፣ ሊቀበላቸው ይችላል። ምክንያቱም እነዚህ እንትናቸው ተጽዕኗቸውን የሚደርስባቸው ተጽዕኖ ደግሞ እንዲቀንስ መንግስትና እንዲያስተውል ቆም ብሎ እንዲያስተውልላቸው ይገባል ብሎ የሚል መልስ ነው የተሰጣቸው። ምን እንዲያደርጉ ነው እነዚህ ባለስልጣናት የጠየቃችሁት? እኛ ያሳወቅናቸው እኛ ምን ላይ እንደደረሰ በጥሩ ስነ ምግባር ያኪያነ መሆኑን የህዝቡ ጥያቄ ምን እንደነበረ የጥያቄው መልስ ምን እንዴት እንደሆነ ለወደፊቱ ደግሞ ምን መደረግ እንዳለበት አሳውቀን ነው የሰጠናቸው። እነሱ ምን እንዲያደርጉ ጠየቃችሁ? የጠየቃችኋቸው ነገር አለ የክልሉ ባለስልጣናት እንዲያደርጉ ያማራ የለም፣ እንዲያውቁልን ካልሆነ በስተቀር እነሱ ምላሽ የሚሰጡትን ስለማይኖር ነው የምናውቀው፣ እንደዛ ነው የምናስበ የሚያግዙት ነገር ካለ በሀሳብ ማን ያግዙ፣ እንደ አማራነታቸው ያግዙት፣ ካለ ህዝቡን ያግዙ። ለመሆኑ አላገዙ ግን ምንም ማድረግ አይቻልም። ስለዚህ ስብሰባና በማንነት ጥያቄው ላይ የጎንደር ባለስልጣናት የሚሉትን ለመጠየቅ የሰሜን ጎንደር ዞን አስተዳዳሪ ወደ ነበሩት ወደ አቶ ግዛቱ አብይ ደውዬ ነበር። እዛ አይደለውም ያለው አሁን እሺ ሌላ ዞን አስተዳዳሪ ነው ያለ፣ ቢጠይቋቸው። ስብሰባ እየመራ ነው። አመሰግናለሁ አቶ ግዛቱን። ተከታዩ ሙከራዬ አዲሱን አስተዳዳሪ አቶ ሙሉጌታ ወርቁን ማግኘት ነበርና ለዞኑ የህዝብ ግንኙነት ዳይሬክተር ደወልኩ። ሄሎ፣ አቶ አብራኖት ጤና ይስጥልኝ ጌታዬ። ሰሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልልዎት። አንዳንድ ጥያቄዎች ነበሩኝ፣ ከወልቃይት ጉዳይ ጋር ተያይዞ ጊዜ ኖሮት ሲሆን ትንሽ። ባለፈው ሳምንት ስብሰባ ተደርጓል ጎንደር ውስጥ የሚባል ነገር ሰምተን ነበረ። የምደውልልዎት ሄሎ። ከዚያም በኋላ ደጋግም የደወልኩ የደውሉላቸው፣ ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። የአማራና የትግራይ ክልላዊ አስተዳደሮች ወይም ፌዴራሉ መንግሥት እየሠሩ ያሉት ነገር ይኖር ይሆን? ከማንኛውም ወገን መናገር የሚፈልግ ምላሽ ለመስጠቱም ዝግጁ ቢኖር አየሩ ክፍት ነው። እኔም በጥረቴ እቀጥላለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ዋሽንግተን። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኤል ኒኞ በመባል የሚታወቀው የፓሲፊክ ውቅያኖስ ወለል ሙቀት አልፎ አልፎ መጨመር በሌሎች የዓለም አካባቢዎች የአየር ለውጦችን ያስከትላል። እንደ አውሮፓውያን ዘመን አቆጣጠር በ2015 እና 2016 ዓ ም የታየው የኤልኒኞ ውጤት ግን እስከ ዛሬ ከተመዘገቡት ሁሉ ጠንካራው ነው። ከኤልኒኞ ጋር በተያያዘ የበረታ የአየር ለውጥ የደረሰበት ደግሞ በኢትዮጵያ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ያለፈው ዓመት የክረምት ወይም የዝናብ ወራት በጣም ደካማ የነበር ሲሆን በበልግ መጣል የነበረበት ዝናብ ደግሞ የመጣው ዘግይቶ ነው። በፋዎ ማለትም በተባበሩት መንግሥታት የምግብና እርሻ ድርጅት መግለጫ መሠረት ከሃምሳ ዓመታት ወዲህ ኢትዮጵያን ክፉኛ የመታት ድርቅ ለተከታታይ ምርት መጥፋትና በስፋት ለታየው የከብቶች እልቂት ምክንያት ሆኗል። ሁኔታው የሰብአዊ ፍላጎቶችን በሦስት እጥፍ አሳድጓል። በአሁኑ ወቅት 10 ሚሊዮን 200 ሺህ ኢትዮጵያውያን ስር ለሰደደ ረሃብ ተጋልጠዋል። 7.5 ሚሊዮን ገበሬዎችና ከብት አርቢዎች ደግሞ አስቸኳይ እርዳታ ያስፈልጋቸዋል። ያን ካላገኙ ለሚቀጥለው ዓመት እህል ማምረት አይችሉም፣ ከብቶቻቸውም ያልቃሉ ይልና እርስ አንቀጹ ሐተታውን ይቀጥላል። ከወዲያኛው ዓመት 2014 ዓ ም እንደ አውሮፓውያን ዘመን አቆጣጠር ጥቅምት ወር ጀምሮ ዩናይትድ ስቴትስ ከ500 ሚሊዮን ዶላር በላይ እርዳታ ለኢትዮጵያ ሰጥታለች። ሌላ ከ4 ሚሊዮን ዶላር በላይ እርዳታ ለግሳ ገበሬው በእጅጉ የሚያስፈልገውን ዘር ከወዲሁ እንዲዘራ አስችላለች። ዘንድሮ ግን ዩናይትድ ስቴትስ ተጨማሪ እርምጃ ወስዳለች። ይህም ቀውሱ ይበልጥ ሳይበረታ ለመከላከል አስፈላጊ እንደሚሆን በማመን ነው። ሁኔታው ተባብሶ ከቁጥጥር ውጭ ከመሆኑ በፊት አንድ በአደጋው ወቅት ፈጣን ምላሽ መስጠት የሚያስችል ቡድን ወደ ኢትዮጵያ ልካለች። የሙያተኞቹ ቡድን በግንባር ቦታው ላይ በመገኘት ሁኔታውን ገምግሞ የእርዳታ ዕቅዱንና የአስቸኳይ ጊዜ ምላሹን ምንነት ያሳውቃል ብለዋል የዩኤስኤአይዲ ኃላፊዋ ጌይል ስሚዝ። በዚህ ጉዳይ ላይ ቀድመን በስፍራው የምንገኝበት ምክንያት በለጋሾች፣ መንግሥታዊ ባልሆኑ ድርጅቶች በራሱ በኢትዮጵያ መንግሥትና በተባበሩት መንግሥታት ድርጅት መካከል እውነተኛ ስምምነት እንዳለ በመረዳታችን ነው ሲሉም የዩኤስኤአይዲ አስተዳዳሪዋ ጌል ስሚዝ አክለው አስረድተዋል። የተደረሰው መግባባትም በጣም እጅግ በጣም ፈጥነን እርምጃ ከወሰድን ድርቁ ሊያስከትል የሚችለውን ጉዳት መከላከል እንችላለን የሚል ነው ብለዋል ባለሥልጣኗ። እነዚህን እርምጃዎች በመውሰድም ቀሪውን ዓለም አቀፍ ኅብረተሰብ በመምራት መፍትሄ እንደምናስገኝ ተስፋ እናደርጋለን ያሉት ጌል ስሚዝ እኛ አሁን እርምጃ ከወሰድንና ሌሎች ለጋሾች ከተከተሉን ሁለት ነገሮችን ማከናወን የምንችል ይመስለኛል ብለዋል። እነርሱም የከፋው ድርቅ ሊያደርስ የሚችለውን ጥፋት ማስወገድና ሀገሪቱ ባለፉት በርካታ ዓመታት የገነባችውን ልማት መጠበቅ ይሆናሉ ሲሉም አብራርተዋል። እርሳን ቅጹሕ አትታውን ሲያጠቃልልም ዓለም በአሁኑ ወቅት ማድረግ የሚገባው ለሰብአዊ ችግሩ ምላሽ መስጠት ብቻ ሳይሆን ከዚያ በላይ ሊደርስ የሚችለውን አደጋም ፈጥኖ እንዲከላከል ነው ሲሉ ጌልስሚዝ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ የምሽቱ በዚሁ አበቃ። ነገ እንገናኝ። የትግርኛ ስርጭት ይቀጥላል። thank you